በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦኔግ ሰሞኑን ባወጣው መግለጫ በኢትዮጵያ ሁሉንም ያካተተ የፖለቲካ ውይይት በማድረግ የጊዜያዊ ሽግግር ምስረታ እውን ይሆን ዘንድ አመልክቷል። ፓርቲው ይህንን የኢፌዴሪ ሪፐብሊክ ጊዜያዊ መንግስት ተብሎ ሊሰየም ይችላል ያለውን ሁሉን አቀፍ ውይይት የሚያመጣው መፍትሄ በሀገር መከላከያና በኢፌዴሪ ፕሬዝዳንት እንዲደገፍም ጥሪ አቅርበዋል። ፓርቲው በይፋዊ ማህበራዊ ገጹ ባጋራው በዚሁ መግለጫው በኢትዮጵያ ጦርነትና ግጭቶች እንዲቆሙ የኤርትራ መንግስት ጦር ያለውም ኢትዮጵያን ለቆ እንዲወጣ ሲል አትቷል። የኦሮሚያ ክልል የሽግግር መንግስት ያለውም ከሁሉም ብሔር ብሔረሰቦች ጋር ለመስራት ዝግጁ ነው ያለው ኦኔግ በዚሁ መግለጫው ለዓለም አቀፉ ማህበረሰብና ኢትዮጵያውያን ሁሉ ግፊት እንዲያደርጉም ጥሪ አቅርቧል። በሌላ በኩል በአቶ አራርሶ ብቅላ የሚመራውና ከወራት በፊት ጠቅላላ ጉባኤ ተቀምጦ አዳዲስ አመራሮች መምረጡን ያስታወቀው የኦሮሞ ነጻነት ግንባር ይህንን ኦኔግ አውጥቷል እየተባለውን መግለጫ ነቅፎ አቋሙን ገልጿል። ፓርቲው መግለጫው የኦሮሞ ነጻነት ግንባር አይመለከትም ሲልም አትቷል በዚያ ጉባኤ የፓርቲው ምክትል ሊቀመንበር ተብሎ መሰየማቸው የተገለጸው አቶ ቀጀለ መርዳሳ እንደሚሉትም ጥሪው ገቢራዊ የማይሆን ነው በአጠቃላይ ይህ አዋጅ የኦሮሚያ የሽግግር መንግስት መስርተናል ሰኔ ሀያ አራት ወይም ጁላይ አንድ ጀምሮ ብለው ያወጁት የኦሮሞ ነጻነት ግንባርን አይመለከትም አስፈላጊም አይደለም የኦሮሞ ነጻነት ግንባር አመራሮች አባላት ደጋፊዎች የማያውቁት አዋጅ ነው ህገወጥ ነው ብለን ነው የምንመለከተው። ምክንያቱም አንደኛ ነገር የሽግግር መንግስት ለመመስረት የድርጅቱ ህጋዊ አካላት ተቀምጠው በዚህ ጉዳይ ላይ የተወያዩበት ጉዳይ የለም። ግለሰቦች በራሳቸው እንደፈለጉ የሚያውዩት ተግባራዊን ሊሆንም የማይችል ጉዳይ ነው፣ ወቅቱም አይደለም። የኦሮሞ ነጻነት ግንባር ፓርቲ አመራሮች መካከል ከአስራ አንድ ወራት በፊት የተፈጠረው የአመራሮች ውዝግብ በተለያዩ የተናጠል የፖለቲካ እርምጃዎች ታጅቦ አመቱን ሙሉ ማከራከሩ አይዘነጋም በአቶ አራርሶ ብቀላ ሊቀመንበርነት ይመራል የተባለው የኦሮሞ ነጻነት ግንባር የቀረበውን የሽግግር መንግስት ጥሪ ሲነቅፍም ፓርቲያቸው ስልጣን የሚያዘው በምርጫ ብቻ መሆኑን በሀተታዊ መግለጫው በመጠቆም ነው። አቶ ቀጀላ መርዳሳም በዚሁ ላይ በሰጡን ተጨማሪ ማብራሪያ ይህን ብለዋል። የኦሮሞ ነጻነት ግንባር ቀደም ሲል የነበረው ወደ አገር መያዝ የሚቻለው በምርጫ ብቻ ነው። ዩኒቲ ገቨርንመንት፣ ወይንም ትራንዚሽናል ገቨርንመንት፣ ድሪም ገቨርንመንት፣ ከርተከር ገቨርንመንት የሚባሉት አይሰራም። እዚህ ሀገር ላይ ትራንዚሽናል ገቨርንመንት በጣም ውስብስብ ስትራክቸር ይፈጥራል እና በኢትዮጵያ ባለው ሁኔታ ከመቶ በላይ ፓርቲዎች ባሉበት እንደዚ አይነት ነገር ሊኖር አይችልም ብለን በምርጫ ብቻ ነው ብለን ነው ስንመለስ እንጂ ሌላ መንገድ ለመከተል አይደለም ህጋዊና ሰላማዊ በመካሄድ በምርጫ ተካፍለን የስልጣን መያዝ ነው ጉዳዩ። የምመለካታቸውን ሁሉ ማወያየት የሚፈልግ ብሉፕሪንት የሚጠይቅ ዶኩሜንቶች ተዘጋጅተው ውይይት የሚደረጉባቸው ጉዳዮች ናቸው። አንድም ኮንፈረንስ አልተካሄደም፣ ምንም አልተካሄደም። አላጋሩንም፣ ወይም ቢያጋሩንም ደግሞ አንካፈልም ነበር። ኢትዮጵያ አሁን ላይ በምትገኝበት ውስብስብ የፖለቲካ ሁኔታ ሰኔ አስራ አራት ቀን ሁለት ሺ አስራ ሶስት አመተ ምህረት ምርጫ አካሂዳ የአጠቃላይ ምርጫው አሸናፊ ፓርቲ ምርጫውን በሚያስፈጽመው የኢትዮጵያ ብሔራዊ ምርጫ ቦርድ ውጤት በጠቅላላ ሳይገለጽ በሂደቱ ላይም ይገኛል። በዚሁ ምርጫ ላይ ያልተሳተፉት የኦሮሞ ፌዴራላዊ ኮንግረስ እና የኦሮሞ ነጻነት ግንባር ፓርቲ አመራሮች አስቀድሞም በምርጫው ተሳትፎ መነፈጋቸውን በመግለጽ አሳታፊ ያልሆነ ሲሉም በምርጫው ማግስት አቋማቸውን በመግለጫ ገልጸዋል። የመንግስት ስልጣን በምርጫ ብቻ እንደሚተላለፍ ደጋግሞ የሚገልጹት የኢትዮጵያ ጠቅላይ ሚኒስትር ዐብይ አህመድ በበኩላቸው ትናንት የኢትዮጵያ ሲቪክ ማህበራት ድርጅቶች ምክር ቤት ያዘጋጀው የምስጋና ፕሮግራም ላይ ባደረጉት ንግግር ፓርቲያቸው ብልጽግና ምርጫውን ማሸነፉን ካረጋገጠ በምርጫው የተሳተፉ የፖለቲካ ፓርቲዎች እንደየተሳትፏቸው የመንግስት መዋቅር ውስጥ ውክልና ወይም ተሳትፎ እንዲኖራቸው ያደርጋል ማለታቸው አይዘነጋም። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።